ስምረት አርአያ ምስራቅ ኤርትራ ውስጥ የበቆሎ እርሻዋን ትኮተኩታለች። የበቆሎ ችግኞቿ ውሃ የሚያገኙት በየ30 ሴንቲሜትሩ ርቀት ቀዳዳ ባለው ወፍራም ጎማ ነው። ውሃው ከአንድ ሰው ሰራሽ ሀይቅ የሚገኝ ሲሆን ወደ ማሳዎቹ የሚደርሰው በኤሌክትሪክ በሚሰራ የውሃ ቧንቧ አማካኝነት ነው። ይህ ግን የሚሰራው የኤሌክትሪክ ኃይል ያለ ቀን ነው። ምክንያቱም ብዙውን ጊዜ ኮረንት ይቋረጣል። የስምረት አርአያ ችግር ግን ይህ ብቻ አይደለም። مقا والنا بزح كفلليط الله زوط تك من اللوم بزوك في اليا اللو لم الصال لاجببر سوسممةهامثل لسرراتيا بيور دجم لابقىها مستناكفان كفل علىلا لوها يوها مسمر لم كفتوت من كفل تك نشنو تكموت النشنو ብዙ ወጪ ላይ ያለው ጠቅምስ የብሉን ብዙሕ ወፃኢ ኣለዎ ኤርትራ ከዓለም ድሃ ከሚባሉት ሀገራት ተርታ ትሰለፋለች። ለዚህም ነው በየአመቱ በሺዎች የሚቆጠሩ ኤርትራውያን አደገኛውን የባህር ጉዞ ለመጓዝ የሚደፍሩት። ይሁንና ባለፈው ሰኔ የተባበሩት መንግስታት የሰብአዊ መብት ኮሚሽን በወጣው ዘገባ መሰረት ይህ ዋነኛው የስደት ምክንያት አይደለም። የተባበሩት መንግስታት የሰብአዊ መብት ኮሚሽን ኃላፊ ሼሊያ ኬትሩት ኮሚሽኑ እንደደረሰበት ከሆነ ኤርትራ ውስጥ ሆን ተብሎ ግዙፍ የሰብአዊ መብት ጥሰት ተፈጽሟል፣ ዛሬም እየተፈጸመ ነው። ይህም የሚደረገው በመንግስት ትዕዛዝ መሠረት ነው። የኮሚሽኑን ወቀሳ አስመራ የሚገኘው መንግስት በተደጋጋሚ አውግዟል። በናይሮቢ የሚገኙት የኤርትራ አምባሳደር አቶ በየነ እርሶም ወቀሳው መሰረተ ቢስ እንደሆነ ነው የሚናገሩት። ደንግጫለሁ። ማመን ያልቻልኩትና ግራ ያጋባኝ ነገር ነው። ምክንያቱም ይህ ዘገባ እጅግ የሚያስጠላና አሳፋሪ ነው። ይህ በማህበረሰባችን፣ በመንግሥታችን፣ በህዝባችንና በወዳጆቻችን ላይ የተቃጣ ትክክለኛ ያልሆነ ጥቃት ነው። ለምሳሌ የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ከአስር ሺህ በላይ የፖለቲካ እስረኞች በአሰቃቂ ሁኔታ በስል ላይ እንደሚገኙ ሰዎች እንደሚገረፉና እንደሚገደሉ በመጥቀስ ያወጣውን ዘገባ የኤርትራ መንግስት ተረት ሲል አጣጥሎታል። በስደት ላይ የሚገኙት ኤርትራዊው ሐኪም አብርሃም ግን የአይን እማኝ በመሆን ስለዚሁ የአምነስቲ ወቀሳ በመግለጽ ይናገራሉ። የቆሰሉ በተለይ እጃቸው ላይ የቆሰሉ ሰዎችን አክሚ ያለው፣ ይህም እጃቸውን ታስሮ ስለቆዩ የመጣ ነው እና ከቁም ስቅል የመጣ ነው። ሀገር ውስጥ የሚገኙ ኤርትራውያን ግን በጣም ስለሚፈሩ በግልጽ እንዲህ ለመናገር አይደፍሩም ትላለች ዘጋቢዋ ሊንደሽ ታውደ። የነጻነቱ ትግል ካበቃ ከሀያ ዓመታት በኋላ ኤርትራ አሁንም ዜጎቿን ለውትድርና የምታሰልፈው ከኢትዮጵያ ጋር ባለው ውዝግብ የተነሳ እንደሆነ ነው የኤርትራ ፕሬዚዳንት አማካሪ አቶ የማነ ገብረአብ የሚያስረዱት። ችግሮች ነበሩ። በጦርነቱ ምክንያት የተነሳ አስራ ስምንት ወራት የሚቆይ ብሔራዊ ውትድርና አለን። አንዳንድ ወጣቶቻችን በውትድርና ለረዥም ጊዜ እንዲቆዩ ተገደዋል። ከዚሁ ብሔራዊ ውትድርና አገልግሎት ለማምለጥ እያሉም በርካታ ኤርትራውያን ሀገር ጥለው ላይመለሱ ይሸሻሉ። የሚያስገርመው ግን ኤርትራ ከነዚህ በውጭ ከሚኖሩ ወደ አንድ ሚሊዮን የሚጠጉ ዜጎቿ ጠገኛ መሆኗ ነው። የሚልኩት ገንዘብ በግምት ከሀገሪቷ ጠቅላላ ገቢ አንድ ሶስተኛውን እንደሚሸፍን ነው የሚነገረው።